አሁን ምርጫ 2002 መስኮት ይህንን ጥሪ ያቀረቡትና መድረክንም የከሰሱት የኢህአዴግና የደቡብ ኢትዮጵያ ሕዝቦች ዴሞክራሲያዊ ንቅናቄ ማዕከላዊ ኮሚቴ አባልና የኢህአዴግ የአዲስ አበባ ጽሕፈት ቤት ኃላፊ አቶ ሬድዋን ሁሴን ናቸው። ዛሬ ጥቃቅንና አነስተኛ ኢንተርፕራይዞች አንቀሳቃሾች ኢህአዴግን በመደገፍ በአዲስ አበባ ስቴዲየም በጠሩት ስብሰባ ላይ ተገኝተው ነበረ። መድረክ መውደቁን ሲገምት ታዛቢዎችን በምርጫ ውጤቶች ላይ እንዳይፈርሙ ማግባባት ጀምሯል ሲሉ የከሰሱት አሁን መድረኮች ሰሞኑን ደግሞ እንደሞ የጀመሩበት ሁኔታ እንደምናየው፣ ህዝቡ ከኋላቸው እንደሌለ ሲያዩ መሸነፋቸውን ከወዱ ሲገምቱ በየምርጫ ጣቢያው የሚያስቀምጧቸው ወኪሎቻቸው፣ ታዛቢዎቻቸው በምርጫ ውጤት ላይ እንዳይፈርሙ ማሳመን ይጀምሯል። ይሄ ለማሳመን የሚያደርጉት ጥረት በህዝብ ይሁንታ ላይ የአለማመን ቀድሞ አገር ሀገር ለመምራት ቀድሞኛውን ዴሞክራሲ ለማስፈን አጋሮች እንዳልነበሩ ኢህአዴግ ሲያስቀምጥ የነበረውን ሁኔታ በተጨባጭ የሚያሳዩ ምልክቶችን መያዝ ጀምረናል። አቶ ሬድዋን ሁሴን ይህን አካሄድ ሽንፈትን በጸጋ ለመቀበል መሆኑን ጠቁመው ከዚህ ድርጊት መድረክ እንዲታቀብ አስጠንቅቀዋል። ከዚህ ይልቅ መድረክ አሁንም በኢትዮጵያ ዴሞክራሲያዊ ግንባታ ላይ ድርሻውን ለመስጠት ወይንም ለማዋጣት ጊዜ አለው በማለት ጥሪያቸውን አቅርበዋል። በተጀመረበት መንገድ እንዲቀጥል ለማድረግ እስካሁን በመጡበት ጎዳና ተጉዘው በማንኛውም ቦታ ላይ ኢህአዴግ ባሸነፈበትም ይሁን በተሸነፈበት እነሱ ባሸነፍ ይህን ክስ በተመለከተ የመድረክ አመራር አባልና የህዝብ ግንኙነት ኃላፊ የሆኑት ዶክተር ነጋሶ ጊዳዳ እንዲያረጋግጡ ወይንም እንዲያስተባብሉ ቪኦኤ ጠይቋቸው ነበረ። ይሄ መግለጫ ፍንጃ በኩል ተመሳሳይ የስብሰባ ወይንም የትይንት ህዝብ እድል መድረክ እንደተነፈገ ደግሞ የመድረክ ሊቀመንበር ፕሮፌሰር በየነ ጴጥሮስ አረጋግጠዋል። መለስካቸው ሀ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ